SBS አማርኛ ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ። ልጆችን በጉዲፈቻ ማሳደግ በአገራችን የተለመደና ቤተሰባዊነትንና ዝምድና ተቀላቅሎበት አብሮ የመኖር ባህልን አስቀጥሎ የቆየ አንዱ የባህላችን አካል ነው። ከዚህ ሲያልፍም ከባህር ማዶ የሚኖሩ ሰዎች በተለይ ደግሞ ከድህነት ወለል በታች ከሚባሉ አገሮች ልጆችን በጉዲፈቻነት በመውሰድና በማሳደግ ለታላላቅ ቦታዎች አብቅተዋል። ምንም እንኳን የጉዲፈቻ ወላጆች ወላጆችና ልጆች ግንኙነት ሁሌም አዎንታዊ ባይሆንም፣ በአሉታዊ ጎኑም የሚታዩ ብዙ የተነገሩና ያልተነገሩ ታሪኮች አሉት። የዛሬው ምሽት እንግዶቻችን ከኢትዮጵያ ገና በጨቅላ ዕድሜያቸው በአውስትራሊያዊት የጉዲፈቻ እናታቸው አማካኝነት መጥተው ራሳቸውን ትልቅ ቦታ ያደረሱ ሁለት እህትማማቾች ናቸው ሀና ስኬልና ቤተልሄም ስኬል ይባላሉ። ሁለቱም ከተለያዩ ወላጆች የተወለዱ ቢሆኑም እዚህ አውስትራሊያ በአንድ አሳዳጊ እናት ስላደጉ እህትማማቾች ለመባል በቅተዋል። ሀና የተወለደችው በጎጃም ሲሆን፣ ወደ አውስትራሊያ የመጣችውም የሶስት አመት ልጅ ሆና ነበረ። ቤተልሄም ደግሞ የተወለደችው በደሴ ከተማ ሲሆን፣ ወደ አውስትራሊያ ስትመጣ የአራት አመት ልጅ ነበረች። በትምህርታቸውም ቢሆን ሀና የህዝብ ግንኙነትና የማህበረሰብ ሚዲያን ያጠናች ሲሆን ይህንን ቃለምልልስ ካደረግን በኋላም ለስራ ወደ ኒውዮርክ ተጉዛለች። ቤተልሄምም በበኩሏ ረቂቅ አርትን በአርማይቲ ዩኒቨርስቲ የኦነርስ ዲግሪዋን የመጨረሻ አመት ላይ ትገኛለች። ወደፊትም የምልክት ቋንቋን በመማር አስተርጓሚ ለመሆን እንደምትሻም ንግራናለች። ለመግቢያችን ያክል ይህንን ካል ቀሪውን ከቃለ ምልልሱ እንከታተል። የመጀመሪያውን ጥያቄ ለሀና ላድርግና ሀና ለጉዲፈቻነት ስትሰጪ ወላጅ እናትሽ እንዳልሆነች ተደርጎ ነው፣ እና ይሄንን እናትሽ እያወቀች እንዴት ልታረገዎች አለች? እሷ ታውቅ ነበረ። ነገር ግን እሷ የነበረችበት ሁኔታ በወቅቱ ለነበሩት ድርጅት ውስጥ ለሚሰሩ ባለስልጣናት እውነቱን እንድትናገር የሚያግዳት ነበረ። የነበረችበት ሁኔታ እውነታውን እንዳትናገር አንቆ የሚይዛት ነበረ። ይሁንና ከዚህ ውጪ የነበሩትና ገለልተኛ የሆኑት ጓደኞቻችን ስለነበሩ ነው እውነታውን ለማወቅ የቻል ነው። ሚስጥራዊ የሆነ ውይይትን ከጓደኞቻችን ጋር በማድረጓም ነው እውነታውን ለማወቅ የቻል ነው። ይህ የሆነው እንግዲህ ከጥቂት ዓመታት በፊት ነው። ወላጅ እናትሽ መሆኗን ስታውቂ በአንቺ በኩል የተሰማሽ ስሜት ምንድን ነበረ? ስ በጣም አስጨናቂ ስሜት ነበረ። ምክንያቱም እስካወቅኩት ድረስ ከአውስትራሊያዊቷ ከጉዲፈቻ እናቴ ጋር በጣም የጠበቀ ግንኙነት ነበረኝ እኔና እሷ በጣም በጣም ነበረ የተቀራረብ ነው። ለእኔ እናቴ እንደሆነች በአእምሮዬ መዝግቢያለው። ለወላጅ እናቴ ከፍተኛ የሆነ ከበሬታና አዘኔታም አለኝ። በእሷ አእምሮ ልጇን አሳልፎ መስጠት ምን ያህል ከባድ እንደሚሆን አውቃለው። ለዚያም አዘኔታ አለኝ ላደረገችው ነገር እኔን አሳልፋ በመስጠቷ ያገኘሁትን መልካም ሕይወትንና እድልን ሳስበው ለሷ ያለኝ ከበሬታ ታላቅ እንዲሆን ያደርጋል። በስተመጨረሻም እኔም እድለኛ እንዲሆን አድርጋኛለች። ሌላው ደግሞ በአውስትራሊያዊቷ እናትሽ በኩል ነው። እርሳቸውስ አንቺ እናት እንዳለሽ፣ ወላጅ እናት እንዳለሽ ባወቁ ጊዜ የተሰማቸው ስሜት ምንድን ነበረ? Our friend told her okay. and then sat me down and um, sort of just very calmly sat with me and just said, this is, I found this out, so I, I want you to know, you know, um, we're going to do everything we can to really talk about this and, you know, find out how you feel and how they feel and really, because my mom had, um, our mom had always tried to, we went back a few times. ቁጭ እንድል ካደረገችኝ በኋላ ይህንን መረጃ አግኝቻለሁ፣ አንቺም እንድታውቂ እፈልጋለሁ። ስለ ጉዳዩ ለመነጋገር የምንችለውን ሁሉም እናደርጋለን፣ ምንም እንደሚሰማሽ ለማወቅ እፈልጋለሁ። እሷ ሁል ጊዜም የኢትዮጵያን ባህል አከባበር እንዲሁም ደግሞ ተሳታፊ እንድንሆን ታበረታታን ነበረ። የሚቻለውን ሁሉ መረጃ ለማቅረብም ትሞክር ነበረ። ስለሆነም ወላጅናቴ እንዳለች ስታውቅ በአጋጣሚም ወደ ኢትዮጵያ ለመሄድ የተዘጋጀንበት ጊዜም ስለነበረ እዛ ሄደን እንደምናያት እርግጠኛም ነበርን። በተለይ በዚያ ሰዓት የነበረው መረጃ ያወቅንበት ጊዜም ስለሆነ የአውስትራሊያዊቷ እናቴ የመወያያ ጊዜ እንዲኖረን አመቻቸች። አብረናት ቁጭ ብለንም መረጃዎችን ቀርጸን በርካታ ጥያቄዎችንም በተለይ ያለፈችበትን ህይወት የኔን የልጅነት ህይወት የመሳሰሉትን ማለት ነው። እናቴም ይህ ጊዜ እንዲኖረኝ ከፍተኛ ጥረት ነው ያደረገችው። ለእሷም ቢሆን ከባድ ነበረ። ምክንያቱም እኔም የእሷ ልጅ ነኝና፣ እሷ ሁል ጊዜ የምትለኝ የምትችለውን ያክል መረጃ ላንቺ መስጠት የሚለውን ነበረ። እስቲ አብረን እንቀመጥ እንነጋገርም ትለይ ነበረ ምንም እንኳን እናትሽ ቀደም ሲል በወጣትነት እድሜዋ አንቺን ለጉዲፈቻነት ስትሰጥ እናት እንደሆነች ታውቃለች። ምንም እንኳን አንቺ ባታቂም ወይም ደግሞ አሳዳጊዎችሽ አሁን በአሁን ሰዓት የሚያሳድጉሽ እናት ባያቁም እናትሽ ታውቅ ነበረ። ከብዙ ዓመታት በኋላ ደግሞ ትልቅ ልጅ ሆነሽ ስትሄጂ የእናትሽ ምላሽ ምን ይመስል ነበር? ግንኙነታችሁ ምን ይመስል ነበር? It is true obviously mm -hmm. over here too, you have family friends and things but it's a little bit different. Yeah. We don't have that instantaneous of like um, even communities, you know, the community comes together because they recognize they know you as a baby. Yes. So neighbor will come in and she'll, you know, treat you like you're her daughter as well. Yeah. And that's very different. እንደምገምተው በኢትዮጵያውያን ባህል ቤተሰብ የመሆን ኃላፊነት መቼም አያበቃም። እንደ እውነቱ ከሆነ ትክክልም ነው። እርግጥ ነው እዚህም ቤተሰብ፣ የቤተሰብ ጓደኛ ይኖራል፣ ግን እዛ ትንሽ ይለያል። ሌላው ማህበረሰቡ ሁሉ አብሮ ይመጣል። ምክንያቱም ሕፃን በነበርሽበት ጊዜ ስለሚያውቁሽ ከዚያም መጥተው ልክ እንደ ሴት ልጅነትሽ ነው የሚያስተናግዱሽ። ያ ከአውስትራሊያን ባህል በጣም የተለየ ነው። በተገናኘን ጊዜ ይህን ማድረግ አለብሽ፣ ያን ማድረግ የለብሽም ትለይ ነበረ። እኔም ብዙ ቅሬታ አልነበረኝም። ምክንያቱም የጉድፈቻ እናቴ ይህንን የተረዳችኝና የምታከብርልኝ ነበረ ይሁንና የተነገረሽን ማድረግ አለብሽ የሚለው የወላጅ እናቴ ነገር ግን ትንሽ ለየት ያለ ነበረ። በውስጤ እናቴ አደለሽም፣ ለምን ይህን አድርጋለው የሚል ስሜት ይፈታተኔ ነበረ። እንደተገናኘንም የወላጅ አባቴን መካነ መቃብር እንድጎበኝ አዘዘችኝ። በቃ ልክ እንደ ልጅ ነው ስታዘኝ የነበረው። እኔም በደስታ ተቀበልኩት። ሌላው አስደሳችው ነገር የጉዲፈቻ እናቴን በጣም ነው የወደደቻት ያከበረቻት እናትሽ እሷ ናት የተንከባከበችሽ፣ ያሳደገችሽ፣ የረዳችሽ። ስለዚህም ነው ጥሩ ጊዜ ከእናቴ ጋር ያሳለፍኩት፣ ምክንያቱም ስሜቴን ተረድታለች። በዚህ ረገድ ሁኔታው በጥሩ ሁኔታ ነበር ያለፈው። ወደ ቤቲ መለስ ስንበልና ቤቲ አንቺም እንግዲህ ወደ አውስትራሊያ በጉዲፈቻ እናትሽ አማካኝነት ነው ወደዚህ የመጣሽው ና ወደዚህ ስትመጪ የነበረች ታሪክ ምን ይመስል ነበረ? my grandmother was actually the one who relinquished me and ወላጅ እናቴ ጤናዋ ጥሩ ያልነበረ ታማሚ ነበረች። ስለሆነም አያቴ ነች ይህንን ያደረገችው። ወደ አዲስ አበባም የተጓዝኩት በአራት ዓመቴ ነበረ። ከዚያም ተጉዤ ከእህቴና ከጉዲፈቻ እናቴ ጋር እዚህ አውስትራሊያ ተገናኝቻለሁ። ነገር ግን በተደጋጋሚ ወደ ኢትዮጵያ ተጉዤ ነበረ። ወላጅ እናቴ በህይወት አሁን የለችም። ይሁንና አሁንም ድረስ በኢትዮጵያ i had a brother but he passed away um, but i was quite lucky because i got to see him before he passed away and ወንድም ነበረኝ አሁን ግን በህይወት የለም ነገር ግን ህይወቱ ከማለፉ በፊት ስላየሁትና ጥምረትም ስለፈጠርኩኝ በጣም እድለኛ ነኝ በቅርቡም ከወላጅ አባቴ ጋር እንደገና ለመገናኘት ችያለው እናም በሱ በኩል ሌሎች የቤተሰብ አባላት አሉኝ ቀድሞ የማላቃቸው የነበሩ ቤተሰቤ መስፋቱም ቀጥሏል በጣም ደስ ይላል ምክንያቱም ሰፊ ቤተሰብ እንዳለኝና ስለ እኔ ግድ የሚል ቤተሰብ መኖሩን ሳስብ ያስደስተኛል። ይህንን ጥያቄ በጋራ ነው ማነሳላችሁ። ለሁለታችሁም እንግዲህ ከኢትዮጵያ መጥቶ በተለይ በልጅነት እዚህ አውስትራሊያ ውስጥ አውስትራሊያዊት ከሆኑ እናት ጋር ከነጭ ማህበረሰብ ጋር መኖር እንዴት አገኛችሁት? ከባድ ነበረ? በልጅነታችሁ በተለይ ማለት ነው inquisitive and very curious. I just I liked running around. I liked looking at things. I liked እንደማስበው ለእኔ ትዝ የሚለኝ ነገር እያንዳንዱን ነገር ለማወቅ የመጓጓት ከዚህም ከዚያም መሯሯጥ፣ ነገሮችን ማየት፣ ከሁሉም ነገር ጋር መገናኘት እወድ ነበረ። እናቴ በርግጥ ይህን ሁሉ እንዳደርግ ትፈቅድ ነበረ። ታበረታታኝም ነበረ፣ ነገሮችን እንዳይ፣ እንድመለከት። እንግሊዝኛም የለመድኩት እንደዚሁ ነው። መኪና ውስጥ በነበርኩበት ጊዜ ጣቴን አመለክት ነበር። እሷም የእንግሊዘኛ ቃሉን ወይም ደግሞ አረፍተ ነገሩን በማንበብ ታስተምረኝ ነበረ። ለእኔ ያ ትልቅ ነገር ነበር። የልጅነት ጊዜ በጣም ደስታ የተሞላበት ነው። እዚህ በመሆኔ ሳቢያ እኔና እሷ የተጣመርነው ወዲያው ነበረ። ይሁንና በዙሪያችን ያሉት ሁሉ የተለዩ መሆናቸው ያስገርመኝ ነበረ ስለ ደስተኛ ያለመሆን ነገር ከሆነ ግን ይሄ በእኔ አልተከሰተም ደስተኛ ነበርኩኝ የማየውን ነገር ሁሉ ወደው ነበር ለማወቅም የጋለ ስሜት ነበረኝ ይሁንና ትንሽ ልጅ እንደመሆኔ መጠን የማልቆጣጠረው ንዴት ነበረኝ ለምሳሌ ለመጀመሪያ ጊዜ በአራት አመቴ ኪንደር ጋርደን አሳዳጊ እናቴ ትታኝ ስትሄድ፣ ይህ ማንኛውም ሕጻናት እንደሚያደርጉት እኔም ተናድጃ አለሁኝ። ከዚያ ውጭ ግን የመለማመድ ጊዜ ጥሩ ነበረ። ቤቲ በዚህ ላይ ያንቺስ ሀሳብ ምን ይመስላል ሀና ሀሳቧን ገልጻለች በአዲስ አገር ላይ በቆዳ ቀለም በባህል በቋንቋ ከማይመሳሰሉ ሰው ጋር አብሮ መኖር ምን ይመስላል በተለይ ደግሞ አንቺ ስትመጪ የአራት አመት ልጅ ነበርሽና ከሀና ትንሽ በእድሜ በለጥት ያለሽ ቋንቋውንም ለምደሽን የመጣሽ የኢትዮጵያን ቋንቋ እንዴት ነበረ ያንቺ አቀባበል አይ A, another language and you're a bit older when you come here, here for yeah <gasps> yeah like speaking Amharic and then, and then learning how to speak English so my language skills were a bit delayed initially and I also found it a bit challenging because I hadn't seen anyone who had አማርኛ ነበር እኔ የምናገረው። እንግሊዘኛ መማር ነበረብኝ። የቋንቋ ችሎታዬም ዘግይቶ ነው የመጣው። ሌላኛው ፈታኝ ሁኔታ ከዚህ ቀደም ነጭ ቆዳ ያለው ሰው በዓይኔ አይቻል አቅም ነበረ። ትንሽ ፍርሃት ነበረብኝ። እናም ከእህቴ ሀና ጋር በጣም እቀርብ ነበረ። ከዚያም ቀስ በቀስ እየተላመድኩኝ መጣሁኝ። ሌላው መጸዳጃ ቤት የመጠቀም ችግር ነበረብኝ። ምክንያቱም እኔ የለመድኩት በመሬት ላይ ተቀምጦ መጸዳዳት ነበረ። ሌላው ደግሞ ምግብ በሚቀርብበት ጊዜ በፍጥነት ነበር የምበላው፣ ምክንያቱም አእምሮዬ የሚያውቀው ጥቂት ምግብ ብቻ ነው ያለው የሚለውን ነበረ። በቶሎ ያልቃል የሚለውንም አስብ ነበረ። የጉዲፈቻ እናቴ በጣም ትዕግስተኛ ነበረች። ለእኔ በተደጋጋሚ የትም ጥላኝ እንደማትሄድ ያለምንም ቅድመ ሁኔታ እንደምትወደኝ ታረጋግጥልኝም ነበረ። ከዚህ በኋላ እንዴት ለሰዎች በሬን እንደምከፍትና ሰውን ማስገባት እንደምችል ተማርኩኝ። ምክንያቱም ከዚያ በፊት ፍቅርን የማሳየትና ሌሎች ሰዎችን በደስታ የመቀበል ችግር ነበረብኝ። ምክንያቱም እነሱም ትተውኝ ይሄዳሉ የሚል ፍርሃት ስለነበረኝ። ከዚያም የእሷን ሁል ጊዜ በዙሪያዬ መኖር፣ ከኢትዮጵያውያን ባህል ጋር የአውስትራሊያውያንን ባህል አጣጥሞ መኖርን ስላሳየችኝ እንድረጋጋና ዋስትናዬም የተጠበቀ መሆኑ እንዲሰማኝ ሆነ። እንደሚታወቀው እናንተ ያደጋችሁበት ቤተሰብ ሁለታችሁ ብቻ ናችሁ፣ ልጆች ሆናችሁ ያደጋችሁት፣ ሌላ የለም። ያ አለመኖሩ ለምሳሌ በቤት ውስጥ ሌላ የጉዲፈቻ አባት አለመኖሩ ወይም ደግሞ ሌሎች ወንድሞች እህቶች ቀድሞ የተወለዱ አለመኖሩ አሉታዊና አዎንታዊው ገጽታ ምን ይመስላል? በእናንተ ህይወት ውስጥ ሀና፣ ያንቺ ልምድ ምን ይመስል ነበር በዚህ ላይ? ለእኔ አወንታዊ ነው የምለው። ከእናቴ ጋር በቀላሉ ቁርኝት እንድፈጥር ረድቶኛል። ተጻራሪ የሆነ ድምፅ አልነበረም። ሁል ጊዜ ድምፃችን አንድ ነበረ። አንድ ህግ፣ አንድ ሰው፣ በቤተሰብ ውስጥ ቅርበቱ ሁሉ አንድ ነበረ። ጥሩ ጊዜ ነበረ። ለእኔ መልካም ሆኖልኝ ነው የኖረው ምንም ችግር አልነበረብኝም ቤቲስ አንቺ ባደግሽበት ቤተሰብ ውስጥ ሁለታችሁ ብቻ ሆናችሁ ሌላ ሰው ሳይኖር ሌላ አባት ወይም እህት ወንድም አለመኖሩ በአንቺ ወት ውስጥ ያለው ቦታ ምን ይመስላል ሆነ እኔ ከመምጣቴ በፊት እህቴ ሀና እዚህ ነበረች። ያ ለእኔ በጣም ረድቶኛል። የኔን አይነት የህይወት ልምድ በማለፏ ቶሎ እንድለምድ በጣም ጠቅሞኛል። ምክንያቱም እኔ ምን እንደሚሰማኝ እንደምታውቅ አውቅ ነበረ አሳዳጊ እናታችን የወለደቻቸው ልጆች ቢኖሯት ምን አይነት ስሜት እንደሚሰማኝ ማወቅ ይከብደኛል። ምናልባትም የተለየ ይሆናል፣ ግን እርግጠኛ አይደለሁም። እኔም ይህንኑ ሀሳብ እጋራለሁ። እናታችን ፍቅሯን ሙሉ ለሙሉ ለእኛ ነበረ የምታጋራው። ሁሌም የምትለንን ይህንኑ ነበረ፣ በቂ የሆነ ፍቅር ለሁላችሁም አለኝ ትል ነበረ እኔም ልክ የአባት የአባትና የእናት ፍቅርን ነው ለሷ ያለኝ። ምክንያቱም ያለምንም ማቋረጥ ነው ፍቅሯን የምትገልጸው። ፍቅሯ በቂም ነበረ። ሌላ ምንም አላስፈለገንም። በተለይ እኔ ወላጅ አባት ስላለኝ ይሰማኝ የነበረው ሌላ አባት እንደማያስፈልገኝ ነው። እሱ አለኝ። እሷም እናቴ ናት። ሌላው ሀና ማነሳልሽ ጥያቄ ምንድን ነው፣ ከዚሁ በተለይ ደግሞ በዘር እና በቀለም ከተለዩ ቤተሰቦች ጋር አብሮ በመኖር ወይም ደግሞ የጉዲፈቻ ልጅ ሆኖ መኖር የሚያመጣው ሌላኛው ችግር ምንድ ነው? በሌሎች የማህበረሰብ ክፍሎች ዘንድ በትምህርት ቤትም ሊሆን ይችላል ወይም በዙሪያችሁ ባሉ የህብረተሰብ ክፍል ዘንድ ተቀባይነትን ያለማግኘት ሁኔታ አለ። እናቷ ነጭ ናት፣ እሷ የቆዳ ቀለሟ የተለየ ነው የሚል አይነት ነገር፣ ዘረኝነት ላይ የሚያተኩሩ ችግሮች አልገጠሟችሁም ነበር ዋ? እንደማስበው ብዙ አተኩሮ ተመልካቾች ነበሩብን። ትንሽ ልጅ ስትሆኚ ብዙም ልብ አትዩም፣ ምን ያህል የተለየ እንደሆንሽም አታቂውም። እያደግን ስንሄድ ግን ሰዎች በአትኩሮት መመልከታቸውን አላቆሙም። መኪና ውስጥ ተቀምጬ ሰዎች በአጠገባችን ሲያልፉ አንገታቸውን ዞር አድርገው ይመለከቱናል። ለእኔ በጣም ያልተለመደ ስሜት ነው የሚሰጠኝ። ይሁንና ለምን እንደሚያደርጉት ይገባኛል። ምን እየተከናወነ እንደሆነ ለማወቅም ስለሚፈልጉ ነው። አንዳንዴም ታሪክን ለመገጣጠምና ለመረዳት ስለሚሹም ነው። ይሁንና አንዳንዴ ያለመገንዘብና ያለመረዳት ስሜት እንዲሰማኝ ያደርጋል። እኔና እናቴ እንስቅም ነበረ። ሰዎች በጣም ያልተለመደ እና ደምሳሳ የሆነ ጥያቄን ይጠይቁኝ ነበረ ከየት እንደመጣሁኝ እንዴት እንደመጣው የመሳሰሉትን መጥፎ ለመሆን አስበው ሳይሆን ለማወቅ ስለሚጓጉ ነው። እኔ ብዙም አልናደድም፣ ግን ወዲያውኑ የሚሰማኝ በተጨማሪ ግልጽ መሆን እንደሚገባኝ ነው። በስተ መጨረሻ ማድረግ የጀመርኩት የጉድ ፈቻ ታሪኬን ለሰዎች መናገር ነው። ይሁንና ማወቅ ቢፈልጉም እኔ ለመናገር መፈለግ መምረጥም አለብኝ። ቤቲስ ሳንቺስ ልክ እንደህትሽ ሀና When I was younger, I had more, I guess, racist experiences from other people. Mm -hmm. um, now, as I've gotten older, I've met more um, open minded individuals. Mm -hmm. And I think that when you're a child, other kids sometimes. ልጅ በነበርኩበት ጊዜ ብዙ የዘረኝነት አስተያየቶችን እቀበል ነበረ። ይሁንና አሁን ካደግኩ በኋላ አእምሯቸው ቀና ከሆኑ ግለሰቦች ጋር ለመገናኘት ችያለሁኝ። ልጅ ስትሆኚ፣ ሌሎች ልጆች አንዳንድ ነገሮችን ሳይገባቸው ሊናገሩ ይችላሉ። አንዳንዴ እናትሽ ትክክለኛ እናትሽ አይደለችም። ለምሳሌ የአምስት አመት ልጅ እያለሁኝ አንድ ሰው ጥቁር ፊት ብሎኛል ብዙዎቹም የሚናገሩት ሳይገባቸው ነው ከዚያም ለእናቴ ሄጄ እናገራለሁ እሷም ይኸው ዳሽኝ፣ የእውነት እናትሽ ነኝ ትለኝ ነበረ። አንዳንዴም ቀጥተኛ የሆነ ጥያቄን ለህቴ ያቀርቡ ነበረ። እሷ ልክ እንደ እናቴ እየቆጠሩ ማለት ነው። በፍጹም የማይገባቸው ነገር እናታችን እንዴት ነጭ እንደሆነች ነው። አንዳንዴም የሚያስቡትና የሚገምቱት ምናልባት ጥቁር የቆዳ ቀለም ያለው ሰው አግብታ ይሆናል የሚል ነው። አንዳንዴ ሰዎች የትምህርት ደረጃዬ አነስተኛ እንደሆነም ይገምታሉ። በጣም የሚያናድድ ነገር ነው። የማስታውሰው አንዴ አስተናጋጅ ሆኜ ስሰራ፣ እንግሊዘኛሽ ጥሩ ነው ተብዬ ተነግሮኝ ነበረ። እኔም አሁን ከሶስት ዓመት ጀምሬ እዚህ ነው የነበርኩት ብዬ መለስኩኝ። ግምታቸው እዚህ እንደሌለሁና የአይምሮ ብቃቴም ከሌላው ጋር በማነጻጸር ዝቅ ለማድረግ ይሞክራሉ። ወደ ጉዲፈቻ ወላጃችሁ ነው መለስ ስምለው ና እንግዲህ በዓለም ዙሪያ በርካታ ህጻናት አሉ ቤት የሚፈልጉ አሳዳጊ የሚፈልጉ ና የእናንተ ኢትዮጵያን መርጠው ኢትዮጵያን ህጻናትን ነው ለማሳደግ የመረጡት። ና እናንተን ያሳደጉት ለምንድን ነበረ በዓለም ዙሪያ ካሉ አገሮች ሁሉ ኢትዮጵያን የመረጡት ከኢትዮጵያ ልጆችን አምጥቶ ለማሳደግ የመረጡበት ምክንያታቸው ምንድን ነበር? before she adopted me and everything what really triggered her is you know she was she learned about like children like all, not just orphans but children who just needed home she was hmm. you know watching tv tv and she saw this documentary about the these not abandoned, but sort of abandoned kids around the world, and particularly in China, the baby girls of China that weren't taken care of because of the one child policy at the time. And so. She, <laughs> and ወላጅ ስለሌላቸው ብቻ ሳይሆን በአጠቃላይ የሚያሳድጋቸው ስለሚፈልጉ ልጆች ጥናታዊ ፊልሞችን በቴሌቪዥን እያየች የተተወ ልጅን አየች። በአጠቃላይ በዓለም ዙሪያ ስለተተዉ ልጆች፣ በተለይ ደግሞ በቻይና በወቅቱ በነበረው የአንድ ልጅ ብቻ ፖሊሲ በቻይና ያሉ ሴቶች ልጆች ህይወት ችግር ላይ ነበረ። የራሷን ህይወት ከተመለከተች በኋላ በቂ ገንዘብ፣ በቂ ጊዜ አለኝ፣ ስለዚህ ከነዚህ ውስጥ አንዳቸውን መንከባከብ እችላለሁ። ወላጅ ለመሆን እናት ለመሆን የሚገፋት ሌላ ምንም ምክንያት አልነበረም። ይህንን ሀሳብ ይዛ ነው የተነሳችው። የዚህን ችግር በተወሰነ ደረጃ ልፈታ እችላለሁ በሚል ስለሌሎቹ ሀገራት ለማጥናት ሞክራለች። ከሌሎች አሳዳጊዎች ጋርም ኮንፈረንሶችን ተከታትላለች። እዚያ ነበረ ስለ ኢትዮጵያውያን ሲናገሩ የሰማችው። እነሱም ከኢትዮጵያ ያመጡት ልጅ ነበረ። ከዚያም ስለ ባህሉ አጠናች። ውስጥም የተገነዘበችው ከኢትዮጵያ ሊመጣ የሚችል ልጅ ከማህበረሰቡ ጋር የተጣመረ ፍቅር እንደሚኖረው ተገነዘበች። በቀላሉም በተማረችው በኢትዮጵያ ባህል በጣም ስለተሳበችና ና ስለተደሰተችም ነው። ቤቲስ በዚህ ላይ ያለሽ አስተያየት ምን ይመስላል? እኔ ለመጨመር የምፈልገው በገጠራማ አካባቢ የሚያደግ ሕፃን ከአካባቢው ብዙ እርዳታ አለ። አገሪቱም በፍቅሯ የተሞላች ናት። ያ ሁልጊዜም በውስጧ የሰረጸ ስሜት ነው። ሌላው በጉዲፈቻ የሚያድጉ ልጆች ባህላቸውን፣ ቋንቋቸውን፣ አመጋገቡን፣ አለባበሱን የሚፈልጉበት አጋጣሚ አለ በአብዛኛው ና እናንተስ ከልጅነታችሁ ጊዜ ጀምሮ ባህላችሁን ለማወቅ ቋንቋችሁ ሰዎቻቸውን ለማወቅ ከማህበረሰቡ ጋር ኢትዮጵያውያን ከሆኑ ማህበረሰብ ጋር ለመቀላቀል በቤተሰባችሁ በኩል ወይም ደግሞ በአሳዳጊ እናታችሁ በኩል የተደረጉ ጥረቶች ነበሩ ወይ? ስለ ኢትዮጵያ እንድታውቁ አሳዳጊያችሁ ምን እንደነበር ጥረት ሲያደርጉ የነበረው? ስለ ኢትዮጵያስ ምን ያህል እንድታውቁ ተደርጋችኋል? ሀና፣ በዚህ ላይ ያለሽ አስተያየት ምን ይመስላል? 10 kids from and Ethiopia I, I think I, was yeah. a fifth I um, from so the 5th or the Australia small group and a lot of us together anyway. so we met, I met a few other adopted kids but I had other Ethiopian people around and then, um, we would often go to the like in country area a bit of a we could all gather and have a picnic mm -hmm. and then we also go to Futscray and have a lot of Ethiopian food and then we have a lot ጋር ማንነትን ማጣት ከቤተሰብ ከባህል ከአገር ተነቅሎ የመውጣት ስሜቶች በብዛት ይመጣሉ። በልጆች ላይ በልጅነት እድሜያቸው ይሁን ኋላም ካደጉ በኋላ እነዚህ ታሪኮች በአብዛኛው የሚነገሩ ናቸውና ለምን ከሀገር የወጣሁኝ ወደዛ ድምዳሜ የሚደርሱ ይኖራሉ። አሊያም ደግሞ አይ ባህሌንም እያወቅኩ ስላደኩኝ በዚህ ሁኔታ መምጣቴንም ወደዋለሁ የሚለዋሉ ና፣ እናንተ በዚህ ሁኔታ መታችሁ አውስትራሊያ በማ ማደጋችሁ፣ የሚጸጽታችሁ ነገር አለ ወይ? ወይስ ደግሞ አይ እኛ የሚያስደስተን ነገር አለ ብላችሁ የምትሉት አለ ወይ? ምንድን ነው የእናንተ አስተያየት? እስቲ ከሃና ብንጀምር። No, I've never felt that. I very much all the time from the very beginning was very happy with the situation and so even when I But <found that> just my... rush. Ani yis met tesemtonya awqem. Kemejemeryaw jemro benebero hunita destenya neberkuñ. Ndewu walajnaate inde tegeñech bawokkuñ gize betam tecenqe nebere. Natish behiwotallech ወደ መጣሽበት ተመለሺ የምባል እየመሰለኝ እጨነቅ ነበረ። እናቴ ያ እንደማይሆን በተደጋጋሚ ታረጋግጥልኝ ነበረ። ባለሁበት ሁኔታና በተመዘገበው ውጤትም ደስተኛ ነኝ። ሁሌም ቤቲስ ሀና የገለጸችው ነገር አለ። በዚህ ሁኔታ እዚህ አውስትራሊያ መጥታ ማደጓ እንደሚያስደስታት ነው የገለጸችው። ሀና ቤቲ፣ አንቺስ ድምድምን ይመስላል አንቺስ የእሷን ሀሳብ ትጋሪ ያለሽ ወይስ ሌላ ሀሳብ አለሽ በዚህ ላይ? wondered like maybe ትንሽ በነበርኩበት ጊዜ ኢትዮጵያ ህይወት ምን ሊሆን እንደሚችል በምናቤ አስብ ነበረ። ምናልባትም እዛ ባድግ ኖሮ ህይወቴ ቀላል ሊሆን ይችላል ብዬ አስብ ነበረ። እንደገና እዚህ ያለኝን ህይወት ሳስብ፣ ያፈራኋቸውን ጓደኞችን፣ የተሰጠኝን እድሎች፣ እዚህ ያለኝን ቤተሰብ ሳስብ እውነት ነው የምለው እድለኛ መሆኔን ነው የማስበው ምክንያቱም የሚሰማኝ ህይወቴ ልክ እንደ ሁለት ገጽታ እንዳለው ሳንቲም ነው። አውስትራሊያዊም፣ ኢትዮጵያዊም፣ አውስትራሊያም፣ ኢትዮጵያም ቤተሰብ አለኝ። ሌላም እድለኛ ነኝ የሚያስብሉኝ ነገሮች አሉ። ሁሉም ሰው ቤተሰቡን፣ ባህሉን የማግኘት እድል አግኝቷል ማለት አይቻልም። እኔ ግን ያንን እድል አግኝቻለሁ። ይህንን በማወቄና ግንኙነት መኖሩም በጉድፈቻ መምጣቴ እንዳልጸጸት ምክንያት ሆኖኛል። የእናንተን ህይወት በውጤት ነው የምታዩት ጥሩ እንደሆነላችሁ ነው የምታዩት ና በዚህ አጋጣሚ ከእናንተ ልምድ በመነሳት ሌሎች ቤተሰቦች ልጆቻቸውን ከመስጠታቸው በፊት ለጉዲፈቻ ወይም ደግሞ በጉዲፈቻ ልጆችን ማሳደግ ለሚፈልጉ ወላጆች የምታስተላልፉት መልእክት ምንድን ነው? ምን ማድረግ አለባቸው? ከናንተ ከልምድ ተነስታችሁ የምታስተላልፉት መልእክት ምንድን ነው ሀና? ከአንቺ ብንጀምር እንደምገምተው የተወሳሰበ ሂደት ነው። ብዙ ሰዎች በተለይ በአሁን ጊዜ የተረዱት ይመስለኛል። ውጤታማ ቤተሰብ ለማፍራት የረጅም ጊዜ ስራ ሊሆን ይችላል። አንዳንዴ ግምታዊ ሀሳቦች አሉ። በጉዲፈቻ ይፈቻ ልጅ አመጣለሁ እወዳቸዋለሁኝ፣ እንከባከባልቸዋለሁም የሚሉ ሰዎች አሉ። ነገር ግን ይህ በጥቅሉ ሲታይ ጥሩ ነው፣ እውነታው ግን ሌላ ነው። አንዳንዴ አንዳንድ ልጆች በብዙ ሰቆቃ ያለፉ ናቸው። እኔ መጀመሪያ ስመጣ ምግብን በተመለከተ ያለኝ አስተሳሰብ በጣም የተሳሳተ ነበረ። በፊቴ የቀረበልኝን ማንኛውንም ምግብ ሁሉ እበላ ነበረ። ምግብም እደብቅ ነበረ፣ ምክንያቱም የህይወት ልምዴ የነበረው ምግብ ያለመኖር ነበረ። ያንን ለማሻሻል ብዙ አመት ፈጅቶብኛል። ምንም እንኳን ምግቡ እንደማያልቅ ብረዳም፣ ነገ ምግብ እንደሚኖር ባውቅም ምግብ መደበቄን አላቆምኩም ነበረ። ምናልባት ቢርበኝ ወይም ቢጠፋ እያልኩኝ አስብ ነበረ። ፍርሃቱ በውስጤ የታተመ በማስተዋል በንግግር የማይቀየር ነበረ። እነዚህ ትናንሽ የሚመስሉ ነገሮች ለወደፊቱ አስጊ የማይመስሉ ቢሆኑም በወቅቱ የሚያሳዩት ግን ያለፍንበትን የሕይወት ሰቆቃ ነው። አንዳንዴ በትልቅ ቦታ ላይ ያሉ ድርጅቶች በተለይ በአውስትራሊያ በኩል ያሉት ማለት ነው ይህንን አያውቁም። ማለትም እነዚህ ልጆች ያለፉበትን ሰቆቃ ያውቃሉ ማለት አይደለም። ይህንን ሁኔታ ለማስተናገድ ብቃቱም አላ ናቸው ማለትም አይደለም። አንዳንድ ጊዜ እንዳለ እድል ሆኖ የጉዲፈቻ ወላጆች የሚያስፈልጋቸው መረጃም አያገኙም። በአሁኑ ሰዓት የምክር አገልግሎትን በተመለከተ እንዲስፋፋ በጣም እገፋለሁኝ። ችግር ስላየን አይደለም። ማንኛውም ወላጅ የሚሆን ልጆች ጥያቄ ሲኖራቸው ውይይት መደረግ አለበት፣ በሚስጥር አስተማማኝ በሆነ መልኩ ማለት ነው። በእኔ ልምድ አገኘሁት የምለው አዎንታዊ ነው። በቤተሰባችን ሁል ጊዜም ግልጽ የሆነ ውይይት እናደርጋለን። በጣም ግልጽ ማንኛውንም ጥያቄና ውይይት ሁሌ እናደርጋለን። በተቻለ መጠን እውነተኛ እንድንሆን፣ በተቻለ መጠን በውይይት ግልጽ እንድንሆን በቤተሰባችን ውስጥ ሁሌ እንሞክር ነበር። ቤቲ፣ ያንቺስ መልእክትሽ ምንድን ነው? በተለይ ደግሞ ልጆችን ወደ አውስትራሊያ የሚሆን ወደ ተለያየ ሀገር አምጥቶ ለማሳደግ ለሚሹ አገር ቤትም ሆነው ልጆቻቸውን ለጉዲፈቻ መስጠት ለሚፈልጉ ወላጆች ወይም ደግሞ ተቋማት ማሰብ የሚገባቸው ማገናዘብ የሚገባቸው ነገሮች ምንድን ነው? ልጆቹ ከመሰጠታቸው በፊት ለልጆች ከመጀመሪያው ጊዜ ጀምሮ እውነተኛ መሆን ያስፈልጋል። ለእኔ በግሌ ይህ እጅግ በጣም ጠቃሚ መሆኑን አግኝቼዋለሁ። ከመጀመሪያው ጀምሮ እውነተኛ የሆነ ውይይት ማድረጌ ጠቅሞኛል። ለአንዳንድ ሰዎች ያልተገለጸላቸው እውነታን ማወቅ ይከብዳል። እውነተኛ መሆንና ለልጆችም ያለውን መረጃ ሁሉ ማስረዳት አስፈላጊ ነው። ምክንያቱም ልጆች ማንነታቸውን ለማወቅ ማን እንደሆኑ ለመለየት ይረዳቸዋል። ከዚህ በተጨማሪም በልጆች ህይወት ሁለቱንም ባህሎች በአንድነት አጣምሮ መሄዱ ጠቃሚ ነው። በሁለቱም በኩል የአለኝታነት ስሜት እንዲሰማቸው ያደርጋል። ማስመዝገብ ይቻላል። እንደምገምተው ሰዎች የእኛን ልምድ ይሰሙ ይሆናል። በዚህም ማደግ፣ መረጋጋት፣ መጎምራት እንዲቻል ማስተዋል ያስፈልጋል። የምሽቱ እንግዶቻችን የነበሩት ከጎጃምና ከደሴ እዚህ አውስትራሊያ በጉዲፈቻ ወላጃቸው አማካኝነት መጥተው ያደጉት ሀና ስኪልና ቤተልሄም ስኪል ናቸው። ሀናና ቤተልሄም ለኤስቢኤስ የአማርኛው ቋንቋ ፕሮግራማችን ሰፋ ያለው ልምዳቸውን፣ የህይወት ታሪካቸውን ስላካፈሉን በዝግጅት ክፍላችን ስም እናመሰግናለን። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያደምጡ፤ እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ ዩ በተጨማሪ ዝግጅቶቻችን ይደሰቱ።